አምስተኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ዲሞክራሲያዊ እና ተአማንነት ባለው መልኩ በመጠናቀቁ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። ይህ የኢህአዴግ ሊቀመንበር የድል ንግግር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የግንቦት አስራ ስድስቱን ምርጫ ጊዜያዊ ውጤት በገለጸ ማግስት የተደረገ በዚህ ገለጻ መሰረት የኢትዮጵያ የህዝብ ተወካዮች ምክር ቤት ካሉት አምስት መቶ አርባ ሰባት መቀመጫዎች የአራት መቶ አርባ ሁለቱ ውጤት ታውቋል። ሁሉንም ደግሞ ኢህአዴግ አሸንፏል። በክልል ምክር ቤቶችም ተመሳሳይ ውጤት መመዝገቡን ነው ቦርዱ ያስታወቀው። እናም የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን መስኮት የቀረቡት ይህንኑ አስመልክተው ነው። ድርጅታቸው የተሰጠውን አደራ እንደሚወጣም ተናግረዋል። ኢህአደግ በዚህ አጋጣሚ ከህዝቡ የተሰጠውን ታላቅና ከባድ አደራ እንደ ከዚህ ቀደሙ ሁሉ በከፍተኛ የሀላፊነት ስሜት በመወጣት ኢትዮጵያን ወደ ላቀ የዴሞክራሲና የልማት ደረጃ በማድረስ የሀገራዊ ህዳሴያችን እውን እንደሚያደርግ በድጋሚ ላረጋግጥላችሁ እፈልጋለሁ። የመረጧቸውንም ሆነ ያልመረጧቸውን ዜጎች በእኩልነት ለማገልገል መዘጋጀታቸውንም የኢህአዴግ ሊቀመንበር አስረድተዋል። ኢህአዴግ የሚያቋቁሙ መንግስት ለመረጡትም ሆነ ላልመረጡት የኢትዮጵያውያን ዜጎች በሙሉ የተሟ አላ ፖለቲካዊና ልማታዊ ተሳትፎ የሚፈቅድ አስተማማኝ ሁኔታ መፍጠር እንዳለብን ያምናል። እስካሁን ከሕዝባችን ጋር በመሆን ያረጋገጥናቸው የልማት የዴሞክራሲና የመልካም አስተዳደር ውጤቶች የበለጠ በማጠናከር እንዲሁም ሙስናና ብልሹ አሰራሮችን አምረን በመታገልና ግልጽነትና ተጠያቂነት አሰራር በማጎልበት የታዩብንን ጉድለቶችና የሕዝብን ቅሬታዎች በሚገባ ለመፍታት እንረባረባለን። በተለይም በሚቀጥሉት አምስት ዓመታት የምንተገብረው የሁለተኛው የእድገትና ትራንስፎርሜሽን እቅድ ረቂቅ የተዘጋጀ በመሆኑ ከተለያዩ የህብረተሰብ ክፍሎች የምናገኛቸውን ግብረ መልሶች አካተን በፍጥነት ወደ ተግባራዊነቱ በመግባት የምንረባረብ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። በሚሊዮኖች የሚቆጠሩ ያሏቸውን የኢህአዴግ አባላትም ስነ ምግባርና ጨዋነት በተሞላበት ሁኔታ ተንቀሳቅሰዋል ሲሉ አቶ ኃይለማርያም አወድሰዋል። ውድ የድርጅታችን ኢህአዴግ አባላትና ደጋፊዎች ለዚህ ምርጫ መሳካት የሚቻላችሁን ሁሉ በማበርከት። ስነ ምግባርና ጨዋነት በተመላበት መልኩ ደከመኝ ሰለቸኝ ሳትሉ ለተረበረባችሁ በሚሊዮኖች ለምትቆጠሩ የድርጅታችን የኢህአደግ አባላትና ደጋፊዎች ላሳያችሁት አርአያነት የተሞላበት ተግባር እንደገና በራሴና በድርጅቱ አመራር ስም እንኳን ለዚህ ስኬት በቃችሁ ለማለት እፈልጋለሁ። ህዝባዊነትን እንደ ቋሚ መለያ አንግባችሁ በመንቀሳቀሳችሁና ከምንም ነገር በላይ ግን በየደረጃው ባደረግናቸው ዘርፈ ብዙ የልማትና የመልካም አስተዳደር ስራዎች ላይ ሁሉ አራያ ሆናችሁ ግንባር ቀደም በመሆናችሁ በጀመራችሁ ለዚህ ውጤት ስላበቃችሁን ከፍ ያለ ክብርና ምስጋና ሊሰጣቸው ይገባል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው ምርጫው ሰላማዊ፣ ዲሞክራሲያዊና ተአማኒነትን ያተረፈ ሆኖ መጠናቀቁንም ገልጸዋል። የተቃዋሚ ፓርቲ መሪዎች ግን ከኢህአደግና ከመንግስት እየተሰጡ ባሉ እንደዚህ አይነት ማብራሪያዎች አይስማሙም። እነሱ ነጻና ዲሞክራሲያዊ አልነበረም ባይ ናቸው። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንዲህ አይነቱን አስተያየት ከሚሰጡት የተቃዋሚ ፓርቲ መሪዎች አንዱ ናቸው። ምርጫ ቦርድ ለምን ምዝጋና እንደ ተጨረው አላቅም የምርጫ ቦርድ ሊቀመንበሩ ራሱ አብሬ እናስተምር ነበር። አዲስ አበባ ዩኒቨርሲቲ የእንስሳት ትምህርት ባለሙያ እንጂ የህግ የፖለቲካል ሳይንስ የአስተዳደር ፕሮፌሽን ጨርሶ የሌላቸውና ጨርሶ ከማይገናኝ ፕሮፌሽናቸው ጋር የማይገናኝ ስራ የሚሰሩ ናቸው። ለሚዛን ለተመደቡ ማለት ግን በአጠቃላይ ደግሞ ሁለት መቶ ሺህ በላይ የምርጫ አስፈጻሚዎች እና ሁለት መቶ ሺህ በላይ ከህዝብ ተመረጡ የተባሉት ታዛቢዎች ሙሉ በሙሉ ለማለት በሚቻልበት ደረጃ በኢህአዴግ የተሰማሩ ናቸው። ምርጫው በእውነቱ የተካሄደው የአካባቢው የካቢኔ አባላት እና የቀበሌ አመራሮች በሚሊሺያ፣ በአካባቢ ፖሊስ፣ በልዩ ፖሊስ፣ በፈጥኖ ደራሽና በፌዴራል ፖሊስ ታግዞ ያካሄዱት ምርጫ ነው። ስለዚህ ምርጫው ምርጫ ሊባል የሚ አይደለም። ስለዚህ በእውነቱ በኢትዮጵያ የምርጫዎች ታሪክ ውስጥ ይሄኛው እጅግ በጣም አሳዛኝ የህዝብ ድምፅ በታጠቀ ኃይል የተቀማበት በጣም ነውር የሚባሉ ስራዎች ሁሉ የተሰሩበት ህዝብ እያየ የህዝብ ድምፅ የተቀማበት የተሰረገበት ከሽንት ቤት ሁሉ የህዝብ ድምፅ ተሰብስቦ እየመጣ ነው። ለምሳሌ ቢሮችን ቀላል ያልሆኑ ከየአካባቢው እየተሰበሰቡ በህዝቡ የሚመጡልን ከሽንት ቤት የህዝብ ድምፅ ሁሉ እየተሰበሰበ የሚመጣበት ሁኔታ ስለሆነ ምርጫ የሚባል ነገር አልነበርም ማለት ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ምርጫውን አስመልክቶ መግለጫ አውጥቷል። ምርጫው ሰላማዊ ሆኖ መጠናቀቁን መግለጫው አወድሷል። የብሔራዊ ምርጫ ቦርድ የተደራጀ ጥረት ማድረጉን፣ የአፍሪካ ህብረትን ብቸኛ ዓለም አቀፍ ታዛቢ ሆኖ መገኘቱን መረዳቱን ጠቅሷል። የተደረጉት ዘጠኝ የቴሌቪዥን ክርክሮችም ግልጽ ህዝባዊ ውይይቶችን ለማሳደግ አስፈላጊ መሆናቸውን ጠቁሟል። ይህም ሆኖ ዩናይትድ ስቴትስ በሲቪክ ማህበረሰብ በመገናኛ ብዙሀን በተቃዋሚ ፓርቲዎችና ገለልተኛ በሆኑ ድምፆችና አመለካከቶች ላይ የተጣለው ገደብ ያሳስባታል ብለዋል። ነጻ የመገናኛ ብዙሀን እንደዚሁም የሲቪክ ማህበረሰብ ድርጅቶች በዲሞክራሲና በሰብአዊ መብት ላይ እንዲሰሩ የሚያስችላቸው ምህዳር መኖር አስፈላጊ ቅድመ ሁኔታዎች መሆናቸውን ጠቁሟል። የተቃዋሚ ፓርቲዎች ያለ ክልከላ መንቀሳቀስ እንደዚሁም የልዩ ልዩ አለም አቀፍና የሀገር ውስጥ ታዛቢዎች መገኘት ለነጻና ፍትሃዊ ምርጫ ወሳኝ መሆናቸውንም መግለጫው ጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ